የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ሜሪሞንት ዩኒቨርሲቲ ዘንድሮ ተረኛ ሆኖ ባዘጋጀው ኢንተርናሽናል አፍሪካን ቴትር ኮንፍራንስ ላይ ተጋብዤ ነው የተገኘሁት። ለዚህ መጋበዝ ደግሞ የአበቃኝ በአንድ የህትመት ስራ ሰበብ ያገኘሁት ኤልያስ ወንድሞ በጣም ብዙ ነገር ለኢትዮጵያ ለታሪክና ለትውልድ እያስቀረ ያለ ሰው ድጉም የሰራሁትን መጽሐፍ ያተመ ስለነበረ ለኢትዮጵያ ቲያትር ሀሳቡን ቢያካፍለን የሚል አቅርቦ ለኮሚቴው በዚህ ነው የተጋበዝኩት። እውቅ ተዋናይ ደበበሸቱ ነው መሰንበቻውን በሎስ አንጀለስ በተካሄደው የአፍሪቃ የቲያትር ጉባኤ ተሳትፏል። በጉባኤው ስላቀረበው ስራ፣ በቅርቡ በተዋናይነት ስለተጫወተበት ፊልምና ሌሎች አዳዲስ አዋይ ጥበብ ነክ ጉዳዮችም እናወጋለን። ዳሪዎስ ለትርጉም እምብዛም የማይቸገር በዚያን ጊዜ ከኢዜአ ነበረ ዜናው የሚመጣው ዲስፓች ይሉታል እነሱ ያንን ፊት ለፊት አስቀምጦ የሚተረጉምና ለልጆችም አንዳንድ ቃላት አቻፍቺ ሲያሸግራቸው ወዲያው ነው ተረጋጥ የሚናገር ዜና ሲሰራ የራሱን ታይል አለው። የዳሪዮስ ሞዲ ህይወትና ስራ ከልጁ ቼኩቬራ እና የወዳጁ ደረጃ ኃይሌ ትውስታዎች እንጋራለን ዛሬ ነው። ሌሎች በርከት ያሉ ዝግጅቶችም አሉን። አዎን የአክብሮትና የናፍቆት ሰላምታችን እናስቀድም። መሆኑን እንደምንሰነበታችሁ እንደምንሳምሻችሁ፣ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች ዛሬ እሁድ ሐምሌ 26 2007 ዓ.ም ነው። የቴክኒክ አቀናባሪያችን ቴሌላይም በክኒዘን የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን እሁድ ከሆነ ዕለቱ የራዲዮ ጥቂት ነው ሰዓቱ። አንዱን ቢዛለ በሳምንቱ ጤና ስጥልኝ። እንደምናመሻችው ዜና የማሰማችሁ ቆንጅ ታየ ነኝ። ቡሩንዲ ውስጥ የፕሬዚደንቱ ፒየር ንኩሩንዚዛ የቅርብ አማካሪ የነበሩ ጀኔራል በዛሬው ዕለት መገደላቸው በህዝቡ ዘንድ ፍርሃትና ውዥንብር ፈጥሯል ተባለ። የጦር ሰራዊት ጀነራሉ አዶልፊ ኢንሽሚሪማና ዋና ከተማዋ ቡጁምቡራ ውስጥ መኪናቸው በሮኬት ተመቶ የሞቱት በዛሬው ዕለት ነው። ቀድሞ የመንግስቱ የስለላ ኃላፊና የፕሬዚደንቱ ጽህፈት ቤት ኃላፊም ነበሩ ተብሏል። የህዝባዊ ማህበረሰቦች ማጠናከሪያ መድረክ የተባለ አካል መሪ የሆኑት ቪታል ኢንሺሚሪማና ለቪኦኤ በሰጡት ቃል አንድ ከፍተኛ የጦር ሰራዊት ባለስልጣናት እንዲህ የሚገደል ከሆነ ሌሎቻችን ምን የሚጠብቀን ይኖራል? የሚል ፍርሃት በህዝቡ ዘንድ ተፈጥሯል ሲሉ ለቪኦኤ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሀገራቸውና የግብጽ ግንኙነት ታላቅነት እንዲሁም ግብጽ በመካከለኛው ምስራቅ ያላትን ታላቅ ስፍራ አጉልተው ተናገሩ። ሚኒስትር ኬሪ ይህን የተናገሩት ዛሬ ይሁድ ከግብጽ አቻቸው ሳሜ ሹክሪ ጋር በተገናኙበት ወቅት ሲሆን፣ ኬሪ በስብሰባው መክፈቻ ንግግራቸው ራሱን የእስልምና መንግስት ብሎ የሚጠራው ቡድን ስለ ደቀነው ስጋት አውስተዋል። ግብጽ ጽንፈኝነትን በመዋጋት እስካሁንም ከፍተኛ ዋጋ ከፍላለች ብለዋል። አስከትለውም የውጭ ጉዳይ ሚኒስትሩ የጥላቻን አስተሳሰብ ለማክሸፍ የሃይማኖት አባቶች አስተማሪዎችና ዜጎች የሚደግፉት ጸረ ሽብርተኛ ስትራቴጂ ያስፈልገናል ብለዋል። የውጭ ጉዳይ ሚኒስትሩ የግብፁም ፕሬዚደንት አብደልፋታ ኤልሲሲንም አግኝተው ያወያያሉ ተብሏል። የግብጽ ፍርድ ቤት የታገደውን ሙስሊም ወንድማማችነት ቡድን በመደገፍ የተከሰሱትንና እስራት የተፈረደባቸውን ሶስት የአልጀዚራ ጋዜጠኞች ድጋሚ የፍርድ ሂደት እንደገና ለሌላ ጊዜ ቀጥሯል። ባለፈው ሐሙስ ላለፈው ሐሙስ ተቀጥሮ የነበረው የክሳቸው ሂደት እንደ አውሮፓውያን አቆጣጠር ለነሐሴ 29 መተላለፉ ታውቋል። ብሪታንያና ፈረንሳይ በዩሮ ተነል በሚባለው የሁለቱ ሀገሮች መገናኛ መስመር ወደ እንግሊዝ ለማቋረጥ የሚጎርፈውን በሺዎች የተቆጠረ ስደተኛ ማስቆም ቅድሚያ ትኩረታችን ነው ሲሉ በዛሬው እለት ተናገሩ። የብሪታንያ የሀገር አስተዳደር ሚኒስትር ቴሬሳ ሜይ እና የፈረንሳዩ አቻቸው በርናልድ ካሳኖቭ በሁለቱ ሀገሮቻቸው ጋዜጦች ላይ ባወጡት የጋራ መግለጫ የተቀሩት የአውሮፓ ሕብረት ሀገሮችና ዓለም አቀፉ ማህበረሰብ ከአፍሪካ ወደ አውሮፓ የሚጎርፈውን ፍልሰተኛ በመገደብ እንዲረዱን ሲሉ ተማጽነዋል። ጎዳናዎቻችን ወርቅ አልተነጠፈባቸውም ብለዋል። በመግለጫቸው ሁለቱ ሚኒስትሮች ከፈረንሳይ በባቡርና በጭነት መኪና እየተሳፈሩ በቅርብ ሳምንታት ወደ እንግሊዝ ለሞሽሎክ የሚሞክሩት ስደተኞች ከአፍሪካ በሜዲትራኒያን በኩል በ ጀልባ ጣሊያን ወይም ግሪክ የሚገቡ መሆናቸውን ያስታወቁት፣ ቀውሱን መፍቻው መንገድ የኢሚግሬሽን ፖሊሲዎቻችንን ማርገብ ሳይሆን ከአፍሪካ ወደ አውሮፓ የሚያቋርጠውን ፍልሰተኛ ቁጥር መቀነስ ነው ሲሉ ሚኒስትሮቹ አመልክተዋል። ቢያንስ አስር ፍልሰተኞች ከፈረንሳይ ወደ እንግሊዝ በማቋረጫው መስመር ለመጓዝ ሲሞክሩ ሕይወታቸው እንዳለፈ ተነግሯል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ያፈረስኩት ጎጆ የቤቴ ጠቀራ አቧራው ብናኙ ለሠራሁት ሥራ ምስክር እማኙ መራቄን አየና ሆኜ ተቀምጬ እንደ ጠል ደመና መጥቶ ተመረገ ጉድፉን ደነጎረ አይኔን ሊያሳክከኝ እየቈረቈረ የተጋደምኩበት ርብርቡ ብዙ ደልዳላ ምንጣፉ ዙርያ ዝማዝምቱ ውብ አቀናነፉ እሾህ ተሰካበት ትቼው የመጣሁት ጠልቼው የራቅሁት ብናኙ ትንኙ የቤቴ ጠቀራ አላይህም ያልኩት አላውቅህም ያልኩት ምላሽ የነፈግኩት ቢጣራ ቢጣራ ጒልጥም ታበጅቶ ጥርስ ጥርስ አውጥቶ ጐኔን ጠበሰቀኝ። ካለሁበት መጥቶ ከተጋደምኩበት ጦሩን ይዞ መጣ ትዝታውን ሰብቆ በወና ኮረብታ ድምፁን እያወጣ በድኑን እያሳየኝ አካሉን አርቆ ስሜን እያወጀ ግብሬን እያሳጣ ከተዘበዘበው ከድንኳኔ ዘልቆ አመጣብኝ ደግሞ አርፌን እንዳልተኛ ጎኔ እንደ ደቀቀ ጸጸቴን አየና ሆኜ ሐዘንተኛ ወስዶ እየመለሰ አቅርቦ እያራቀ ኮረብታ ጒድጓዱ ስንጥቅም መሬቱ ገደል ገመገሙ ዋሻ መሸሸጊያው ቁልቁለት ዳገቱ ጐበኑ ብርጉሙ እየተማከሩ በኔ እየዶለቱ በኔ እየተስማሙ እየወጉት ጐኔን ሰይፍ እየመዘዙ በትዝታ ሳንጃ ጸጸት አስጸንሰው ብሶት አስረገዘኝ አጣው ማስወገጃ ማስተዋል ተስኖኝ መንቅሬ የጣልኩት እንደ ቃ ጨዋታ ጊዜያዊ ቻቻታ አሳጥቶኝ ትግስት አልሰጥ ብሎኝ ፋታ ያፈረስኩት ጎጆ እርሱ ተስተካክሎ ራሱን ቀልሶ የናቅኩት ትዳሬ ሲንቀኝ መልሶ ምጥ እንዳያዛት ሴት ጭንቄ እየተነሣ ምሽት በጨመረ እንደ ሞት ፍርደኛ አካሉ እየሳሳ ቀን በተቈጠረ መነሻ እንደሌለው ወድቆ እንደ ቀለሜ የረገፈ ቅስሜ ተሰበረ። የቤቴ ጠቀራ እንደ ባሕር ሞገድ ድምፁ እየተመመ ብቀልም እያለ በእኔ እየፎከረ በእኔ እየፈለመ ትውስታውን ሳለ ጉድፍ ሆኖ ገብቶ ዳግሚያ ቆረቆረኝ መረቡን ዘርግቶ በእኔ ላይ በርትቶ በባህልና ስፖርት ሚኒስቴር በኪነ ጥበብና ቲያትር መምሪያ በሚዘጋጀው ስነ ጽሁፍ ውድድር በ1982 ዓ ም ከተደረጉ ውድድሮች መቅደስ ጀንበሩ ያሸንፈችበት ግጥም ነበር ያፈረስኩት ጎጆ። ገጣሚ መቅደስ ጀንበሩን እናመሰግናለን። እንዲሁም ግጥሟን ያደረሱንን አስቴርን።

ከዓይኖችሽ ብርሃን ከጥርሶችሽ ወተት ከዓይኖችሽ ብርሃን ከጥርሶችሽ ወተት ከከንፈርሽ ሽምነት ጸበል ሚፈልክብት ስሜሽ ልዳን ብዬ ከቤትሽ ስሜሽ ከዓይኖችሽ ብርሃ ከጥርሶችሽ ወተት ከዓይኖችሽ በረሃ ከጥርሶችሽ ወተት ከከንፈርሽ ምነት ጠበል ሚፈልቅበት ሰሜሽ ልዳን ብዬ ከቤትሽ ስመጣ ሰሜሽ ልዳን ብዬ ከቤትሽ ስመጣ ለካ ያለብኝ ሆይ ሀገር የሚያስወጣ زرش سلامت نورش بی تلهی زرش سلامت

የኢትዮጵያዊው እስራኤላዊ ባዚጌጤ አዲስ ፊልም ድምፆች ነው የተሰማው። አድማጮች አንጋፋው እውቁ ተዋናይ ደበበ እሸቱ የተወነበትን ምስን ብቻውን በሎስ አንጀለስ በተካሄደ የአፍሪቃ ቲያትር ዓመታዊ ጉባኤም ተሳትፏል። ደበበ ዛሬ ምሽቱን ለአፍታ ቆይታ ወደ ፕሮግራማችን ራዲዮ መጽሔት ብቅ ይላል። እንኳን ወደ በሰላም መጣህ እንላለን። ደህና ቆያችሁ፣ እንዲሁም ወደ ራዲዮ መጽሄት ፕሮግራም። ዛሬ ቀደም ሲል አሉላ እንደገለጠው በጨረፍታ ነው ትንሽ የምናቀርብና ሞ የፊልሙን ይዘት በደንብ ከተረዳም በኋላ የዛሬ አስራ አምስት ቀን ሰፋ ያለ ውይይት ይኖረናል። ቀያይ ቀንበጦች ለደራ ወግ የሚጋብዝ ይመስላል። ዛሬ ግን ስለመጣበት ዋናው ጉዳይ በሎስ አንጀለስ ስለተገኘበት የአፍሪቃ የቲያትር ዓመታዊ ጉባኤ ቢያወጋ ነው። መልካም እንዴት ነበር የሎስ አንጀለስ ጉዞ የተገኘህበት ጉባኤስ? የሎስ አንጀለስ ጉዞ በጣም ጥሩ ነበር። እሱ ከመጀመሩ በፊት አንድ ሶስት አራት ቀን ቀደም ብዬ ነው የመጣሁት። ምክንያቱም ልጄ እዛ ስላለች ናፍቃኝም ስለነበር እሷንም ትንሽ ጊዜዋን ተሻምቼ ለመጫወት ለማውራት፣ ግን ዋና መሰረታዊ ጫው ሜሪሞንት ዩኒቨርሲቲ ዘንድሮ ተረኛ ሆኖ ባዘጋጀው ኢንተርናሽናል አፍሪካን ቲያትር ኮንፍራንስ ላይ ተጋብዤ ነው የተገኘሁት። ለዚህ መጋበዝ ደግሞ ያበቃኝ በአንድ የሕትመት ስራ ሰበብ ያገኘሁት አቶ ኤልያስ ወንድሙ በጣም ብዙ ነገር ለኢትዮጵያ ለታሪክና ለትውልድ እያስቀረ ያለ ሰው። ትርጉም የሰራሁትን መጽሐፍ እያተመ ስለነበረ ለኮሚቴው አቅርቦ እንደው ብንጋብዘው፣ ስለ ኢትዮጵያ ቲያትር ብዙም የሚታወቅ አይደለም እና ይሄ ራሱን የቻለ ምክንያት ሊኖረውም ይችላል። እንደው እሱም ብንጋብዘው፣ ና ሀሳቡን ያካፍለን የሚል ሀሳብ አቅርቦ ለኮሚቴው ኮሚቴውም ተስማምቶ በዚህ ነው የተጋበዝኩት። የፀሐይ አሳታሚውን ኤልያስ ወንድሙን የገለጽከው ኤልያስ ወንድሙ የሚሰራበት ዩኒቨርሲቲም ጭምር ነው አሁን የተጋበዝክበት ዩኒቨርሲቲ ያለበት ዩኒቨርሲቲ ነው፣ የተካሄደውም እዛ ነው። የመጀመሪያ ኢትዮጵያዊ ነህ አንተ? አዎ፣ ከኢትዮጵያ ማንም የተጋበዘ አልነበርም። በአብዛኛው ከደቡብ አፍሪካ አካባቢ ካሉ ሀገሮች እንዲሁም ከምዕራቡ እና ጥቂት ሰዎች ደግሞ ከምስራቅ አፍሪካ ማለት ወደ ታች ዝቅ ብሎ ካለው ከኬንያ የሚመጡ ናቸው። እነሱም ቢሆኑ ደግሞ በአብዛኛው ነዋሪነታቸው ከሀገሮቻቸው ውጭ ነው የሚኖሩት። በመምህርነት የሚኖሩ በቲያትር ሙያ የሚያስተምሩ ናቸው። ከሀገራቸውም የመጡ አሉ። አንድ ሁለት ከኔ ጋር እንግዲህ አራት ነን መሰለኝ። ከየሀገራችን አነስተን የመጣ ነው። እነዛ ሌሎቹ ሀገሮች በተደጋጋሚ እየተጋበዙ ይመጣሉ። ከኢትዮጵያ ግን እስካሁን ድረስ የመጣም የለም። ይህ መጀመሪያው። ምንድን ነበር በመድረኩ የቀረበው? ያንተን ጨምሮ ከሌሎች ሀገሮች ምን አይነት ስራዎች ቀረቡ? ምን ስተዋወቅ የቀረቡት የጥናት ወረቀቶች ናቸው ትኩረት ያደረጉት አፍሪካ ለአፍሪካ ማለት አንዱ የአፍሪካ ሀገር ደራሲ ለሌላው የአፍሪካ ሀገር ደራሲ ስራውን የሚለዋወጥበት በገጽ ባይሆን እንኳን አሁን ዘመን ባመጣው ቴክኖሎጂ እየተገናኙ የሚነጋገሩበት ልምድም ባህሉም የለውም። ከዚህ ባለፈ ደግሞ አብዛኛዎቹ በእንግሊዝኛ ነው የሚጽፉት ከጥቂቶቹ በስተቀር እንግዲህ ናይጄሪያ እርግጥ በቋንቋቸው ይጽፋሉ በዩሮባ እና በሌላም ቋንቋ ይጽፋሉ። ሀገራቸው ባለው ወደ ታንዛኒያ ይህን እንደሆነ እሱም በስዋሂሊ ቋንቋ ይጽፋሉ። ግን በአብዛኛው ስራዎቻቸውን ገበያ ፈለጋ ይመስላል በእንግሊዝኛ ነው የሚጻፈው። ምዕራብ አፍሪቃ አካባቢ ፈረንሳይኛ ተናጋሪዎች ፈረንሳይኛ ተናጋሪዎች አሉ። በእንግሊዝኛ ወይም በፈረንሳይኛ ወይም በአረብኛ ተናጋሪ የሆኑት በአረብኛ ይጽፋሉ። በሀገር ቋንቋ አይደለም ዞሮ ዞሮ አይደለም። እና እኛ በራሳችን ቋንቋ ብቻ ነው የምንጽፈው። እና የእኛ ትንሽ ለየት የሚልበት ምንድን ነው? እኛ የራሳችን አንባቢ ያለን የራሳ ቋንቋ መተርጎም አላስፈለገንም ብለን እናስባለን። እና በዛው ነው ምን ነገር ግን ይጎዳል ይሄ። ምክንያቱም ሌላው አለም በፍጹም ኢትዮጵያ ውስጥ ቲያትር ያ ሳይሆን አፍሪካ ውስጥም ያሉ ሰዎች ኢትዮጵያ ውስጥ የቲያትር ባህል አለው ብለው ይጠይቃሉ። እና በዚህ ጎድቶናል። ለምን እውቅና አልሰጠነውም አላሰጠነውም። በቲያትር ባህል በጣም የቀደመ እውቅና ያለን እኛ ነበርን መሆን ያለብን። ሌሎች አፍሪካ ሀገሮች ገና ለነጻነታቸው በሚዋጉበት ጊዜ ሁሉ እኛ ሀገር ቲያትር ነበረ። አሁን ያጋጠመ ምንድን ነው? አሁንም የውጭ ሰዎች ከእንግሊዝ ሀገር እያስመጡ ነው የቲያትር ተጫዋቾች፣ ቀድሞ ቅኝ ግዛት ለነበሩትና እዛው ሀገር ለቀሩ ሰዎች ቲያትር የሚያሳዩት። ሳውዝ አፍሪካ ሄድክ እንደሆነ ከእንግሊዝ ሀገር በጣም ብዙ ተጫዋቾች በያመጡ እየመጡ የቲያትር ቡድኖች እዛ ይሰራሉ ነገር ግን የጥቁር አፍሪካውያንን ቲያትር የሚያሳዩበት መድረክ እንኳን አልነበራቸውም እስከ ጥቂት ጊዜ ድረስ ኬንያ ከዩኒቨርሲቲ ቲያትር ቤት ውጭ ምንም አልነበራቸው። እና የኛን ልዩ የሚያደርጋቸው ሌሎችም እውነታዎች አሉ። ከበፊት ጀምሮ የኢትዮጵያ የቲያትር ባለሙያዎች ተቀጥረው ደሞዘተኛ ሆነው ነው የሚሰሩት። በሌላው ሀገር ግን ደሞዘተኛ አይደሉም፣ ተቀጣሪ አይደሉም። አንድ ቲያትር ግሩፕ ስራ በሚኖረው ጊዜ ለዛ ቲያትር የሚያስፈልገውን ሰዎች በግሉ ኮንትራት አስፈርሞ ይቀጥራል። ያ የቲያትር ስራ ሲያልቅ ይበተናሉ። እንደገና ስራ ፍለጋ ነው የሚሄዱት። ኢትዮጵያ ውስጥ ይሄ አይደለም ያለው እውነታ። ደራሲዎች በቲያትራቸውን በመድረክ ላይ በሚያቀርቡበት ጊዜ ከዛ ከቲያትር ገቢ የተወሰነ መቶኛ ያገኛሉ። ሌላው አፍሪካ ሀገር ይሄ ይሄ ትንሽ ትንሽ ልምድ የሚኖረው ግብጽ ውስጥ ነው እና በዚህ በዚህ የተሻለ ሁኔታና የተሻለ የቲያትር ባህል ያለን መሆናችንን ሌላው ዓለም አያውቅልንም ነበር። አሁን እንደ ምሳሌ ብንወስድ የጋይ ጸጋዬ ኦዳ ኦራክልና አንድ ሌላ ደግሞ ቲያትር ብቻ ናቸው በእንግሊዝ የጻፋቸው እና ስንት ቲያትሮች የጻፈ ሰውዬ ጸጋዬ ጸጋዬ በተባለ ቁጥር ወዳው ኮራክል ነው ሁልጊዜ እንደ ምሳሌ የሚጠቀሰው እንደ ምሳሌ የሚታየው። የጋሽ መንግስቱን መንግስት ለማን የሚያየው ሁሉ እንደዚህ ነው። አላቻጋ ብቻ በእንግሊዝኛ ተተርጉሟል፣ በሌሎችም በርካታ ቋንቋዎች ተተርጉሟል። ግን የጋሽ መንግስቱ ስራ እንደ እቁብ አንድ ጊዜ ብቻ ጽፎ ያቆሙ ሰዎች አይደሉም። እነዚህ ሰዎች በተከታታይ ህይወታቸው እስካለ ድረስ የጻፉ ናቸው እና የእነሱን ሙሉ ስራቸውን በእንግሊዝኛ ወይም ደግሞ በሌላም ቋንቋ የካሽምክ ሶቪየት ዩኒየን ውስጥ ተተርጉሟል፣ ጃፓን ተተርጉሟል፣ እንግሊዝ ሀገር ተተርጉሟል። የጋ የጸጋይም እንደዚህ ሆነ። ወጣት ደራሲዎቹ አሁን በጣም በጣም የበሰሉ ቲያትሮች የጻፉ አሉ። የእነሱ ስራ አሁን ምንም አልተደረገም። ለምን በአፍሪካውያኖች መካከል ግንኙነቱ ስለሌለ፣ በአውሮፓውያኑም በኩል ደግሞ ራሳቸው ደራሲዎቹ የመተርጎም ፍላጎቱም አንዳንድ ጊዜ ደግሞ ችሎታውም ያለመ ነው። መተርጎም በጣም አስቸጋሪ ስራ የበሰለ ጥልቀት ያለው ሊሆን ስለሚገባ ቲያትር ደግሞ ስተረጉም ወይ ይ ክር የሚያስነ ጸጉር የሚያሰነጥቅ አይነት አድርጎ ለመጠርጉም ደራሲዎቹ እንደ ጻፉት አድርጎ ለመጠርጉም ትንሽ የበሰለ የእውቀትና የችሎታ ጥያቄ ስለሚነሳ አስቸጋሪ ነው። እኔ ሁልጊዜ ስጠይቁኝ የምመልሰው ነገር ስላጣ እኛ እኮ ሀገራችን ሼክስፒርም እና ሌሎችም የውጭ ሀገር ደራሲዎች ተተርጉመዋል ይሄ ስለሌለ ምንድን ነው መደረግ ያለበት የሚለው ነገር የሙያው ባለቤቶች ወደፊት በስፋት ሊያስቡበት የሚገባ ጉዳይ ነው ብዙ የሚያነጋግርም፣ የኢትዮጵያን ቲያትር ታሪክም ወደኋላ መለስ ብለን እንድንጎበኝ የሚጋብዝ ነው። ደበበ፣ በሎስ አንጀለሱ የአፍሪቃ ቲያትር ዓመታዊ ጉባኤ መነሻነት እናናግርህ እንጂ በግል እድሜህን በሙሉ በኖርክበት ቲያትር የሕይወትና ስራዎችህንም ጨምሮ የተጫወትክባቸውን የምንመለከትበት መለስ ብለን የጥንቱንም እያስታወስን የምናወጋበት ሰፋ ያለ ዝግጅት እናስባለን። ታዲያ ከመለያየታችን በፊት ለቅም ሻህል ባመጣ ነው በዚህ ዝግጅት በመድረኩም ያቀረብከው አንተም ራስህ ተዋናይም ሆነ የተገኘህበት ቅድም በመግቢያችን ለአድማጮች ለቅም ሻህል ያሰማ ነው ቀያይ ቀንበጦች የተሰኘው በኢትዮጵያዊ እስራኤላዊ ባዚ ጌጤ አዲስ ፊልም ዙሪያ እንወያያለን ብለን ተስፋ እናደርጋለን። ፊልሙን ተመልክተን ግን ምሻ ያህል አድማጮች ድምፁን አሰምተናልና ቀያይ ቀንበጦች ምንድን ነው እንደ ስሆነ ዝም ብዬ ፊልም ነው፣ ለለለፊልም ነው። መጀመሪያ የኢትዮጵያን ቤተእስራኤላውያንን እስራኤላውያንን ታሪክ ብቻ ይዞ አልነበረም። ሀሳብ ላይ የቀረበውና የመጀመሪያው ጽሁፍ የተዘጋጀው ከሁሉም አገር ተመላሽ የሆኑ እስራኤላውያንን የገጠማቸውን ችግር ነው የሚያነሳው ነገር ግን የሁሉንም አገር ያደረግን እንደሆነ ከዚችም ከዚችም ቆንጥረን ያልተቋጨ ነገር ስለሚሆን ለምን የኢትዮጵያ ብለን የምናውቀው ላይ ሰፋ ያለ ሂደት አድርገን አንድ ፊልም ለምን አያወጣም የሚል ነገር ከተነጋገሩ በኋላ ወደ ኢትዮጵያዊነት ያመጡት በኋላ ነው። መጀመሪያ የሁሉም አሁንም ኢትዮጵያዊ ሆኖ ግን ያ ችግር ከየትኛውም አገር ወደ እስራኤል የተመለሱ ቤተ እስራኤላውያንን አካቶ የሚይዝ ነው። ከሩማኒያ የተመለሱ አሉ፣ ከህንድ የተመለሱ አሉ፣ ከቻይና የተመለሱ አሉ ከሶቪየት ዩኒየን የተመለሰው አሉ። ከሌሎችም ከፖላንድ የተመለሰው አሉ። ከሀንገሪ የተመለ እነዚህን ሁሉ ይ አሁን ያለው ቀያይ ቀንበጦች ሁሉንም ነው የሚወክላቸው። ባህል ሲለወጥ አጭር ምሳሌ ለመስጠት ኢትዮጵያ ውስጥ በነበሩበት ጊዜ የቤተ እስራኤሎች እንደ ሚስትም እንደ ሰራተኛም ሆነው ነበር ሲያገለግሏቸው የነበሩት። ወደ እስራኤል ከገቡ በኋላ የእስራኤል መንግስትም ያደረገው የመጀመሪያው ነገር ሴቶችን አመለካከታቸውን እንዲለውጡ የተለየ ትምህርት እውቀት እንዲገበዩ ማድረግ ነው ያደረገው። ይሄን ሲያደርግ ተነሽ ስትባል ሚስት መነሳት፣ ተኝ ስትባል መተኛ፣ ተኔ ስትባል መቆም፣ ተቀመሽ ስትባል መቀመጥን አልቀበልም አለ። እኔም የራሴ መብት አለኝ። የት ያለህ ይመስልሃል እኮ። ያንን ሀገር አሁን ያለ ነው እዚህኛው ሀገር ነው ማለት ጀመረች ሚስት ባላቃተው ይህን መቀበል እንዴት ሆነው የት ያለ ይመስላል ስትለው፣ ተደፈርኩ አለ። እሱን አላነኩትም እንዲቀበል ዋ። ግን ይህን ጥያቄ ሲነሳባት ምን ማለት እንዳለባት አሰልጥነዋታል፣ አስተምረዋታል። በሌላ ወገን ደግሞ ወጣቶቹ ደግሞ እስራኤላውያን ነን እኛ ይላሉ። አባት ደግሞ የት አባት ቆመን እስራኤል የምትሆነው? እኔን ያሳደገኝ እኔ የተወለድኩት እኔ ያደግኩት እኔ የኖርኩት እዚያ ነው። አንተን ብትሆን ይችን መስመር በፍጹም አታልፋትም ብሎ በኢትዮጵያ ውስጥ ቀድሞ ልጆቹን ያሳድግበት በነበረው ሂደት ላሳድግ ይላል። ልጆች ደግሞ የማስተረጉምን ለቋንቋውን እኔ ባንክ ቤት ሄጄ ባንክ ማውጣል ገንዘብ ማውጣል ገንዘብ ማስገባልህ እኔ፣ ሲያምህ ችግርህን ለሆስፒታል የምነግርልህ እኔ። አንተ ምን ቋንቋ ታውቃለህ? ስለዚህ እስክታቅ ድረስ እኔ እንዳልኩ ነው የምትኖረው። ቢያንስ ኮንፍሊክት ያለው ነው። ግሩም ነው። እኛም አይተን እንግዲህ አዲሱለናል አዎ፣ እኛም እናይና እንግዲህ ትንሽ እድል ካገኘን ገፋ አድርገን ለማዋየት እድል ይኖረናል በሚቀጥለው ጊዜ ደበበ። እሺ እንግዲህ እኔ ያስፈቀድኩት ለሜሪሞንት ዩኒቨርሲቲ ነበረ፣ ግን ቮይስ ኦፍ አሜሪካ የሚከለገል ነገር ስለሌለ ፕሬዚዳንት ኦባማ አሁን መጥተው ኢትዮጵያ ውስጥ ጉብኝት ስላደረጉ በዚህ ሁሉ ምክንያት ቀያይ ቀንበጦችን ልናይ ነው። ተገቢ ነው። ዘር ይስጥልን። በጣም እናመስግ በጣም አመሰግናለሁ። እግዚአብሔር ያክብርልን። በሚቀጥለው ፕሮግራማችን መልሰን እናገኝሃለን። አዲሱ በጣም አመሰግናለሁ። ከዚህ ዓለም በሞት ከተለየ ሳምንታት ተቆጥረዋል። ባለፈው የራዲዮ መጽሔት ዝክረ ዳሪዮስ ሞዲ ስንል ሕይወትና ሥራውን ልንዘክር በመታሰቢያነት ያሰናዳነውን ዝግጅት ከሙያ ባልደረባው ደረጃ ኃይለ ጋር ያደረግነውን ቃለምልልስ በዋቢነት ለቅምሻ አሰምተን በዚያው ቃለምልልስ ዳሪዮስ ሞዲና አስመስሎ የኮሎኔል መንግስቱን ከአገር መውጣት ያነበበው ጋዜጠኛ አለም ነህዋሴን ድምፅ አክለን፣ ለመሆኑ ዳሪዮስ ምን አይነት ሰው ነበረ፣ እንደምንስ ይታወሳል? ከደረጀና ከልጁ ቼኩቬራ ጋር ጀመር ያደረግነው ወግ ለዛሬ በቀጠሮ አሳድረን ነበርና የተለያየ ነው። ብዙዎቻችሁ ታዲያ በታሪኩና በአቀራረቡ ላይ የላካችሁልን አስተያየት ደርሶናል። እናመሰግናለን። ለዛሬ ያሳደር ነውንም ዳሪዮስ በሚወደው ሙዚቃ ነበር የገታነውና ሕይወቱን የምናወድስበትን ዘለግ አድርገን በመጫወት ከዝግጅቱ እንዝለቅ። አዎን፣ ሳምኮክ ነው ድምፃዊው። just like the river I've been running ever since. It's been a long, a long time coming, but I know a change gonna come. Oh, yes, it will. It's been two አሁን ከዳሪዮስ ወዳጅና የቀድሞ ባልደረባ ደረጃ ኃይሌና ከሁለተኛ ወንድ ልጁ ቼኩ ቬራ ዳሪዎስ ሞዲ ጋር ወዳደረግ ነው ወግ እንሄድ እና ዳሪዎስ የልጁን ስም ቼኩ በሱ ነው የሰማሁት። ቤቱን ስሞችና ዳሪዎስን በደንብ ላወቀው ሰው ይህን ስም ማውጣቱ አያስገርም። የሚያስገርምኝ እኔ ልጆቹን ከበደ አሰፋ ቢል ኖረ ነበር። ዳሪዎስ ከተለመዱ ስሞች መውጣቱ እንዴት ነው ደረጀ? ልክ ነኝ? ልክ ነው። በተለይ ቼጉቬራ 962 ላይ በኢትዮጵያ ተማሪዎች ንቅናቄ ታሪክ ውስጥ አዲስ አበባ ዩኒቨርሲቲ በነበረበት ሰዓት ትልቁ ስፍራ ከሚሰጣቸው የወቅቱ ተማሪዎች መካከል የጥላውን ግዛው የቅርብ ጓደኛ እንደነበረ አጫውቶኛል ዳርዮስ። እና በዚያን ወቅት ደግሞ የሁል ጊዜም ዜማና መዝሙራቸው ያው የተለመደው ፋኖ ተሰማራ እንደ ሆች ሚኒ እንደ ቼ ጉቬራ የሚለው ነበረና ምናልባት ካፉ የማይለየውን ስም ነው ለልጁ የሰጠው። ስልሳ አራት ዓመተ ምህረት ነው ያው ብስራት ወንጌር የገባው። የመጀመሪያ ወር ደሞዘን ምን አደረግክበት ስለው ሚስት አገባሁበት አለኝ። እና በአራት መቶ ሀያ ብር ደመወዝ ጋዜጠኛ አማራ መላኩ አንዱን ሚዜው ነበረ። አማራ እንደበቃችሁ ስነ እንደምንም ብለን ታግለን አብቃቃ ነው ብሩን አለ። ቆንጆ ሰርግ ነበር አለ እና የስሞቹ ነገር እንደዛ ነው። ሌላ ብዙም ካለቆች ጋር ላለው አዲሱ አክዬ የምናገረው በአንድ ወቅት የማስታወቂያ ሚኒስቴር ቋሚ ተጠሪ ወይ ምክትል ሚኒስትር የነበሩት ሰው ከዛ ቦታ ሊለቁ ሽኝት ሲደረግ የተከሰተውን ነገር፣ በአንድ ወቅት የማስታወቂያ ሚኒስቴር ምክትል ሚኒስትር የነበሩ ግለሰብ በአስተዳደር ጉዳይ ትንሽ ጫን ብለው ነበር የተባለው እና እሳቸው ያን መስሪያ ቤት ለቀው ሲሄዱ ለግብዣ የመሸኛ ይዋጣ ሲባል ሊስቱ ላይ ዜሮ አስር ሳንቲም ብለህ ሞልተሃል ነው የተባለው። እንግዲህ ለበቀል አይደለም። እሳቸው እንግዲህ ምንድን ነው አንድ ሰው ከወደዱ ወደዱ ማለት ነው። አንዴ ከጠመዱ ደግሞ በምንም ተአምር በዛ ከሚጫኑ ሰዎች አንዱ ነበሩ አንድ ትምህርት ለማሳየት ነው ያነገር ያደረኩት ምንድን ነው ሰው ሁሉ እሳቸውን ይፈሯቸዋል አሁን አዋጡ ሲባል እኔ እንደውም ምንም ብዙም የሚጎዱኝ ነገር አልነበረም ሁሉም ከአቅሙ በላይ ገንዘብ አዋጣ እና አስር ሳንቲምም አይደለም ነጥብ ዜሮ አምስት ሳንቲም ከወር ደመወዜ ላይ ተቀናሽ ሆኖ እንዲሰጠር እና እንዲት ልጅ ነበረች ገንዘቡን የምታሰባሰቡ ደነገጠች ተረተው ወይንም ሰርዘው እንደ ሀምሳ ብር ምናምን አለች እኔ የለኝም ደግሞ እዚህ ላይ ከወር ደሞዝ የምትል የለኝም። በቃ አምስት ሳንቲም ወር ደሞዝ ላይ ይቀነሳል። ምንም አላሉም። አምስት ሳንቲም መለሱለት አስር ሳንቲሙ መለሱለት አይነት አይገርምህ። ወደ ምናምን ያዋጡ ሶስት ብር አራት ብር ያዋጡ ሰዎች ሁሉ ነበሩ። በፍርሀትም ወይም ከልባቸው እንዳቅማቸው እንጃ። በኋላ እንደተነገረኝ በአንተ ምክንያት ከአምስት ብር በታች ያዋጣ ሰው ገንዘቡም አይፈለግም ግብዣው ላይም እንዳይገኝ ተብሏል ተብሎ ተሰረጠ። ከራሱ አንደበትም ያው ሰምታችሁታል ያደረገው እና አዲሱ ላለው ነገር በትክክል የሚገልጸው ነው። በጣም የሚደንቅ ታይፕ ይመታል፣ በአንድ ጣቱ። ሌላኛው እጁ ግን ሁልጊዜም ስራ ይፈታል፣ በጣቶቹ መካከል ሲጋራ አለበት። በጣም በፍቅር ነው ሲጋራ የሚወደው። እስከ መጨረሻ ቼጉ እስከ መጨረሻ አጨሰ። በነገራችን ላይ ዳሬውስ ሶስት ዓመት አልቻለም፣ የትንፋስ ችግር ስለነበረ መሳብ አልቻለም። ፒስ ውስጥ ነበረ፣ እስከ መጨረሻው ሰዓት ፒስ ውስጥ ነበረ። ግን ላጭስም ቢል አልቻለም። ትንፋስ ሰኝኮ ኦክስጅን ስለቆየ አልቻለም። ከሲጋራ ጋር በተያያዘ በጣም ዳሪዮስ ሞዲ በየዕለቱ ሲኒማ አምባሳደር ሲኒማ ይገባ ነበር ማታ ማታ። ነገር ግን አንድ ወቅት ላይ መግለጫ ተሰጠ ከኢትዮጵያ መንግስት። ከዛን ለት ጀምሮ ፊልም ማየት አቆመ። ይህንም አጫውቶኛል ራሱ። ለየት ያሉ ጠባዮችም ገጠመኞችም ያሉት ነው። ግን ወደ ቼጉ ቬራ እንመለስ። ቼጉ አለ አላ እንግዲህ በአባትህ ከተሰጡ ለየት ያሉ ስሞች ውስጥ ጸንቶ የቆየው ያንተ ስም ብቻ ይመስላል። እንደ አስገራሚነታቸው ምናልባትም ለልጆቹ ከበድ ብሎ በመታየታቸው መለወጥ ግዴታ የሆነበትን ያንተ ነህን ጨምረህ አጫውተህናል። በስምህ የገጠሙ የተለዩ ነገሮች ይኖሩ ይሆን? ቅድም ምን ያህል ተጽዕኖ አድርጎብ ሆኖ የሚል ነበር ያልኩ። እርግጠኛ ነኝ በየሄድክበት የቸጉቬራን ታሪክ የሚያውቁ አያይዘው ሊተርኩ ሊጀምሩ ይሆናል። አንተም እንደገለጽከው ብዙ እንድታነብ ገፋፍቶሃል። የምትጠየቀውም ጥያቄ ይበዛ ይሆናል። በገጠመኝ ደረጃ የምታነሳው እና ዞሮ ዞሮ ከአባት ጋር መልሰ የምታገናኛቸው ጉዳዮች ካሉ አባት ነው እና ይህን ስም ከነ ታሪኩ ከነ ጊዜው የሰጠ። ያጋጥሙኝ ነገሮች የሉም ቸጉቬራ ስላቸው ምንድን ነው የሚሉኝ እንትኖች አሉ። ያው አንዳንድ ለስራ ምክንያት በተንቀሳቀስኩባቸው በኢትዮጵያ ክፍለ ሀገሮች አልፎ አልፎ ቢሄድኩባቸው እንደዚህ ነው እንጂ የሚሉኝ፣ ይሄ ነው ብሎ እንትኑን የነገረኝ የለም። የሚያውቀው ደግሞ ካጋጠመኝ እንዲህ ስም ሊወጣ አልቻለ ምናምን ይለኛል። አይ እንደዚህ እንደዚህ እንደዚህ ነው ኢትዮጵያዊን አይደለህም ጥያቄው ያው ቀላል ስለምንልም ኢትዮጵያዊነህ አይደለህም ብለው ጥያቄ ይቀርብልኛል ብዙ ጊዜ ኢትዮጵያዊነህ አይደለም ወይ ጥያቄው ከቼክ ዜና ጋር ተያይዞ የሚመጣው ካዩ በኋላ ማለት ነው ታሪስ ሞዲ ልጅ ነህ አንተ ነው ይላሉ ቀጥታይን ስትጠራቸው ብዙ ጊዜ ኢንተርቪው የሆነ ደረጃ ያደረጉት ምናምን ስለ ነበረ ብግዜ ዳ ብሎ ሁሌ ስለሚጠቅስ የእሱ ልጅ ነህ እንዲ ምናምን ብለው የመበርገግም የመደንገጥም ስሜት መጀመሪያ፣ ኖርማል ሲያናግሩ የነበሩ ሰዎች በኋላ ተለውጠው ለአንተ ሪስፔክት እስከ እስከመስጠት አክብሮት ሲሰጥ ታያለህ ታያለህ። ፊት ለፊት ነው የምታየው፣ ፊት ለፊት ነው በቃ መጀመሪያ ያላቸው አቅርቦትና ሀይና ላይ ካወቁት በኋላ ለአንተ ያላቸው አመለካከት ወዲያው ሲቀያየር ተዋለ። በቃ በመልክት መስለዋለህ እንዴ ቀይ ስለሆንኩም ብለህ አልቅድም ቀርበዋሉ፣ በጣም ቀርበዋሉ። ዳሪስ ቀይ ነው ምናልባት በጣም ቀይ ነው። ዳሪስ እኔ በቅርበት የማወቅ እድል አልገጠመኝም። አዲሱ ልክ ነው። ሁላችን በጣም ቀይ ነን። እኔና ግን ነው ወደ እሱ የመቅረብ እንትናችን በጣም ሰፊ ነው። ማነማ ትግል ነው። ትግል ነው። ዳሪ ሰው ውድ ሰው በኋላ የገበረው ማለት ነው። ሌላው ለየት ያለው እንትኑ ምግብ ሲመገብ አውራ ጣቱ፣ ጠቋሚ ጣቱ፣ መሀል ጣቱ ብቻ ነው። ከሶስት አይደል አንጓ ሰንትኑ ያለው ጣቶች ያቺ የታስኛዋ ሶስቱ ጣት ብቻ ነች ልትነካ የምችለው። ታስኛው ሁለቱ ጣት በተአምር ነክተው የቀለበት ጣቱና ትንሿ ጣቱ ምግብ ነክተውም አያውቁም። ለምን ነው ዘዴው ነው ስታይሉ ነው በቃ ስታይሉ ለምዶት ነው በቃ አውራጣቱ ጠቋሚ ጣቱና መሀል ጣቱ ነው እሱንም ሶስቱ የታችኛው ፓርት ነው እንጂ ከአንደኛው አንጓ የጠቋሚ ጣቱና መሀል ጣቱ ሶስት አይደለ እንትኑ የታችኛው ፓርት ብቻ ናቸው ልስነካ የምችለው ከዛ ውጭ ነክቶት የማያውቅም አያስነካም በደንብ እንረዳ። የመጨረሻዎቹ ሁለት ጣቶች ናቸው ምግብ በሚመገብበት ጊዜ ምግቡን የማይነኩት የማይነኩት። እስክሪፕቶ እንደሚጽፍ አይነት ነው የሚመስለው። እስክሪፕቶ ስንጽፍ እንደምንጠቀም ደግሞ የሚጽፈው በአውራ ጣቱና በጠቋሚ ጣቱና በመሀል ጣቱ መሀል ነው። እስክሪፕቶ የሚይዘው የተለየ ነው አያያዙ፣ እንደ ሲጋራው ቀረብ ይላል። እየሞከር ነው ና አዲሱ፣ አንተ ትነግረንና ቀረብ ይላል በሲጋራው አያያዝ አይነት ይኸው በአውራጣቱ ለዚህ በአውራጣቱ ይደግፈዋል። በብዙ መንገዶች ነው ለየት ያለ በተለይ ሲበላ ሁለቱን የትንሹ አንጣትና የቀለበት ጣቱን አንጠልጥሎ ሲበላ ሰዎች ማየታቸው አይቀርም። ምን ይጠየፋሉ ምናምን ነው የሚሉት አሉ ብዙ ጊዜ አብሬው ብዙ ጊዜ እንደ ጓደኛም አብሬው ከተማ ውስጥ የምታየው ምንም ምን ይሄ ሰው እየተጸይፈው ነው እንደ ዝምተኛ ነው አይናገርም። ቢያንስ እሱ ከሄደ በኋላ አባት ግን ይጸየፋል እንደ ምናምን ነገር ይሉኛል። ተፈጥሮ ነው በቃ መረ ደግሞ ለምግብ አምስት ጣት ማባከን እያለ ነው። በሶስቱ ይበቃዋል። ማስ ሲቀርብለት የሁላኔ ጅመኞ ይውሉ ከሬስቶራንት ገብተ ግማሽ እንጀራ አይቀርብልህም። ሲያቀርቡለት ቀን እሱን አምጡ ብዬ ለመጀመሪያ ቀን እሱ እንዳ አምጡ ምናም ብሎ ነው የሚያዘው። ያስተርፈው ነው ያስተርፍሎ ሲመጣ እኔ ጅብ ነኝ ይህን ሁላ የምታቀርቡልኝ ትንሽ ይህ ምናም ብሎ የመቆጣት ትንትንም ሊሄድ ይችላል። የሆነ የሚያውቁት ቦታ ከሆነ የሚመገባቸው ቦታዎች የተወሰኑ ቦታዎች አሉ። እነሱ ከሆኑ ችግር የለባቸውም። ቆርጦ ምናምን ያመጣሉ፣ እንደሚፈልገው ያመጣሉ። ሌላ ቦታ የሚያውቁት ቦታ ከሆነ ነው ችግሩ የሚመጣው። ደረጃ ኃይሌ፣ ቼክ ቬራ፣ ዳሪዮስ ሞዲ በጣም እናመሰግናለን። በዚህ አጋጣሚ ስለ እናታችሁም እረፍት በጣም እናዝናለን። ቀድማ ማረፏን በኋላ ነው የሰማነው። ከእሱ እረፍት ጋራ እሷም ታማ እንደነበረ ነግረ ነበር ባለቤቴም ታማለች ም ታመም ሁለታችንም ቤተዋል ኒ ነበር ዳሪ ውስጥ በጣም እናዝናለን። በእውነቱ ትልቅ የሚዲያ ትልቅ ባለሙያ ነው ያጣ ነው። ነብሱን እግዚአብሔር ይማር። ለእናንተም ብርታቱን ጽናቱን ስጣች። ለቤተሰቡና ለአድናቂዎቹ ለሙያው አክባሪዎች በሙሉ መጽናናትን እንመኛለን። እንግዲህ ሁል ጊዜ እንደሚሆነው በስራቸው የሚታወሱ ሰዎች ባበረከቱት አስተዋጽኦ ህይወትና ስራቸውን መዘከርና ሌሎችም እንዲያስቧቸው ማድረግ ነው። ይሄ ምጥን ዝግጅት ለዚሁ የታለመ ነው። በድጋሚ እናመሰግናለን ደረጃ ኃይሌና ቼጉቬራ ዳሪዮስ። ሌሎችንም አስተያየት እንደምናገኝ ተስፋ እናድርጋለን። የእሱን ዘገባዎች እሱን ዜና ይከታተሉ የነበሩ አድማጮች እንዲሁ እንጋብዛለን። በሚቀጥለው የራዲዮ መጽሄት አስተያየቶቻቸውን የሚያስታውሱትን እንዲያካፍሉን እንጋብዛለን። ጊዜር ይስጥለን። የ50 ዓመታት የትዳር ጉዞ ለዚህ ባለፈው ፕሮግራማችን ላስተዋወቅ ነው፣ ሌላ ዝግጅት መነሻ ሆነ። ሀምሳኛውን የጋብቻ ኔጋ ብቻ ወርቅ ኢዮቤልዩ በዓላቸውን በካናዳዋ የኦተዋ ከተማ ያከበሩትን ባልና ሚስት አረጋውያኑን ከረዥሙ የጥንድ ሕይወት ታሪካቸው ምሳሌ የሚሆኑ ቁም ነገሮችን ለማጋራት ወዲሁም ከወጋቸው ለዛ ለመጨለፍ ነበር የጋበዝናቸው እና እናም ለምሽቱ ታዲያ ሙሉ ዝግጅቱን ይዘን ቀርበናል። ሙዚቃውን መቼም አቶ ዘለቀና ወይዘሮ ዋጋዬ ቫልስ በመጫወት እንደከፈቱ እርግጠኛ ነኝ። ይህኮ የተለየ በዓል ነው። ወይዘሮ ዋጋዬ ምን ተሰማሁት? ሀምሳ ዓመት በትዳር ቆይታችሁ ለማክበር በተለይ ልጆቻችሁ ደግሰው እንደገና ሙሽራ ሲያደርጓችሁ በጣም ደስ ብሎኛል። እግዚአብሔርን በጣም አመሰገሙ። ለዚህ አደረሰንን አምላክ ሳንተ ስብ ሳንቲ ስብሰባ ብለን የኖርነውን ጊዜ ያስታወሱን። ተዘለ አዎ፣ አንድ ቀን አብረን የኖር አይመስለኝም። እኔ እንግዲህ ተለመደና ዝም ብለን ህይወትን እየተጓዝን ነው። ደስታው ከፍተኛ ነው። ልጆች አድገው ትልቅ ሰዎች ሆነው ትዳር መስርተው ልጆቻቸው አድገው ይህንን አስታውሰው እንዲህ እናድርግ ሲሉን በጣም ደስ አለን። የጋበዙት ህዝብ ሁሉ በሙሉ ልብ ተደስቶ ተፍለቅልቆ እንዲያውም ባይገርምህ በዓሉ ላይ ስትመጡ ያንን ድንቅና ብርቅ የሆነውን የሀገር ልብስ ለብሳችሁልን ብትመጡ በጣም ደስ ይለናል የሚል ደብዳቤው ላይ ጥሪው ደብዳቤ ላይ አየሁኝ። እና አብዛኛው ሰው የመጣ አሸብርቆ ኢትዮጵያዊ ሆኖ ነው እና ያቺን ሰፈር ያቺን መንደር ያቺን የካናዳ መንደር ኢትዮጵያዊ አድርገናት ነበር በሳቅ በጨዋታ በአለባበስ ካባ ለብሰን ነበር ነጭ ልብስ ለብሰን ነበር አዲስ አበባ ነው የተሰራ አንዱ ልጃችን ሄዶ አዲስ አበባ ለእኔና ለባለቤቴ ለዋጋዬ ልብስ ገዝቶልን የኢትዮጵያ ልብስ በዛ መልክ ነው ይዞልን የመጣ ከነጫማው አቶ ተስፋዬ አያሌው መጀመሪያ አመሰግናለሁ መቼ ተዋወቃችሁ እንዴት ተዋወቃችሁ ለምን ያህል ጊዜ ጓደኝነት እንትን ከዛ በኋላ እንደው አቶ ዘለቀ ስላላቸው አንዳንድ ነገር ቢነግሩኝ የእኔንዳሰ እውቀት፣ በጣም ትንሽ ትንሽ ሳለን ነው። እዚህ አዲስ አበባ ነው ሁለታችንም የተዋወቅ ነው። ትምህርት ቤት የለም፣ በዝምድና መልክ የተዋወቅ ነው። እሺ፣ ትምህርት ቤት አብረን አልሄድንም። አቶ ዘለቀ ያኔ ዘለቀ ነው፣ እኔም ተስፋዬ ነኝ። እና እውነት ነው አቶ ና እንትን የለም ነበረ። ስለ አቶ ዘለቀ ስለ ወይዘሮ ዋጋዬም ቢሆን እንግዲህ የሚሉት ነገር ካለ ምድልስ ፍቅር የተጀመረው አንድ ትምህርት ቤት እያሉ ነው። እነሱ ሁለቱም በጣም ሕፃናት ነው የነበሩት። ይሄ በፍቅር መብነንና ተያይዞ መጥፋት የሚመለከቱ ነበሩ። እንትን የሚሉት ያ አሁን ስታስበው ኢንፍሉዌንስ ያደረጋቸውም ይመስለኛል። ተጽዕኖ አሳድሮባቸዋል። አዎ፣ ነገሮች ሁሉ ደግሞ በገንዘብ መልክ አልነበረም የሚታዩት። መዋደድ ነበረ የመጀመሪያው ቁም ነገር። አዎ ያ ድሮ ትዝ ይልሃል አንተ ደርሰህበታል ኦሪጂናሌ ከረሜላ ና እንትን ነበረ አንድ ሾኮላት ደሞ የሆነ ከረሜላ የእንግሊዝ ነበር ሁለቱም አዎ እንደ አረንጓዴ ቀለም አለው አረንጓዴ መጠቅለያ ያለው እንዴ እየገዛን ሆ ኪሳችን ይዘን እሱ ነበረ ወደ ጓደኞቻችን ጠጋማያ በቃ በእሱ ነው የተጠጋጉት። እንግዲህ እዚህ ደረጃ ይደርሳልን ብለን ከመጀመሪያ አልታሰብም ነበረ። ያኔ የሚወጡ የፍቅር መጽሐፍት ናቸው እና ሁሉም ደግሞ አብዛኛውን ይጠፉ ነበረ። አንድ ላይ በታሪካቸው እነሱም ይሄንኑ ነው የፈጸሙት እና ልጅቷ የአዲስ አበባ ልጅ ናት። ባላገር አይታ አታቅ እና ግን ጥንካሬዋን የምታየው እና እምነቷን የምታየው ፍቅሯን የምትለካው በምንም ወደ የማታውቀው አገር በትሬንታ ለመሄድ ስትስማማ ነው። እጅግ እጅግ ጠንካራና የምታከብራት ሰው ናት። ከጓደኝነት አልፎ ያስቀኑኛል። መንፈሳዊ ቅናት አለኝ በእነሱ ላይ እና ይህን የመሰለ ጠንካራ እንትን አላቸው በዚያ ሁሉ አልፈው አሁን የተባረኩ ልጆች ሰጥቷቸው ሁለቱም መባረካቸው ራሱ በዚህ ታየዋለ። ጥሩ ፍቅር ሆነ ይኸውና፣ በትዳር አምሳ ዓመት እንደገና ደግሞ ልጅ፣ የልጅ ልጅ እስከ ማየት መድረስ ቀላል አይደለም። እውነት ነው። እንዴት ነው በአጠቃላይ የበዓሉ ቀን እንደው ስሜቱ እንዴት ነበር? ወይዘሮ ዋጋ የርሰው። ትንሽ ስ በጣም ቆንጆ ነበር ደምቆ። እግዚአብሔር ይመስገን። የልጅ ልጆቻችን ንግግር አድርገው ስለኛ ጋብቻ በጣም በጣም በጣም ደስ የሚል ነበር። እስቲ ወደኋላ መለስ ብለን እንደው አንዳንድ ነገር አስታውሱኝ። እንግዲህ እናንተ በተደብቁ ቅድም እንዳልኩት ብዙ ሚስጥር ተነግሯል እና ወይዘሮ ዋጋ የስንት ዓመት ልጅ ሆነው ነው አቶ ዘለቃኝ የተዋወቁት? የአስራ አምስት ዓመት ያኔ የት ነበሩ? ይማራሉ ወይ ቁጭ ብለዋል ምንድን ነው? አይ ሰባተኛ ክፍል ተማሪ ነበር። ከሰባተኛ ክፍል በኋላ አቶ ዘለቃ ወሰዱት ማለት ነው። እንዴት ነው ግንኙነቱ? እንግዲህ በእናንተ ትምህርት ቤት አንድ ትምህርት ቤት ስለነበር እሱ ደብዳቤ ጽፎ ላከልኝ። አሁንም አለ ደብዳቤው። የልብ ቅርጽ ሰርተው ጦር በጦር ተወቅቶ የድሮ ኮደአይደለም በደንብ አይ እሱ አስተዋይ ሰው ነው። ለወደፊት እንጋባለን ወድጀሻለሁ ብሎ ነው የጻፈልኝ። ከዛ በፊት የመውደድ የፍቅር ምልክት አሳይተው ነበር። ከደብዳቤው በፊት ማለቴ ነው። ያላየሁትም ከደብዳቤው በኋላ ነው የተዋወቅ ነው። መንገድ ላይ ስትሄዱ ማናገር ወይም ሰላም ተመላወጥ የመሳሰለ ዳር ዳር፣ በኋላ ነው የለም፣ ነው በሩቅ እንዲሁ ይመለከተኝ ነበር ይመስለኛል። እስ እዚህ ድረስ አውርተናል። አቶ ዘለቀ፣ እንዴት ነበር ግንኙነቱ? እርስዎስ ያስታውሳሉ? በዛ እድሜ አይታሰብም። አንድ ሰው ለትዳር ያስባል ተብሎ እኔም እሷም አንድ ትምህርት ቤት እንማር ነበርና ሳድግ የኔ ሚስት የምትሆነዋ የትኛዋ ናት ብዬ ነው መርጥ ነበር። በረፍት ጊዜ ሲወጡ ወይ ጠዋት ሲገቡ ወይ ማታ ሲወጡ ልጆች፣ ቆሜ እንደ ሽማግሌ ሰው የትኛዋ ናት የኔ ሚስት ሆና ብቁ የምትሆነው ብዬ አይ ነበር እና ብዙ ካየሁ ከመረመርኩ በኋላ ዝች ልጅ ላይ አይኔ ያረሰ ማስታውሰው፣ በውበቷ ብቻ አይደለም በማስተዋሏ በእርጋታዋ በደረባባነቷ በራስዋ ውስጥ እምነት እንዳል አድርጌ ያየሁት እና፣ ማነጋገር አይፈቀድም በዛን ጊዜ ትምህርት ቤት አይቻልም። የተለያየ ክፍል ውስጥ ነው ያለን እና አንድ ትንሽ ወረቀት አወጣሁና ስናድግ እኔ መርጨሻለሁ ስናድግ ብንጋባስ ብዬ ጻፉ እነዚህን ሶስት ቃሎች በፖስታ ውስጥ አድርጌ መስጠትም ስለማልችል አብራት ክላስሜቷ ለሆነች ለማቃት ልጅ ስጭልኝ ብዬ ሰጠዋት። እሷ ውስጥ አልሰጠችኛ። እንጃ ከወር ይሁን ከሁለት ወር በኋላ አንድ ቃል ብቻ ነው እሺ፣ የሚል ቃል ትመጣለኝ። ከዛ ይሄው እንግዲህ ረጅም ነው ጉዞ፣ ተጋባል። ክፍላችሁ አንድ ነበር ወይዘሮ ዋጋዬ? አደለም፣ የተለያየ ክፍል ነው። የተለያየ ክፍል ሶስት ሰባት አተሰለቀ ስንት ነበር? ዘጠኝ ዘጠነኛ ሱ ዘጠኝ ነው። እሺ፣ ከደብዳቤው በኋላ ከሽታው በኋላ ወይዘሮ ዋጋዬ ምን ያደረጋችሁ ተገናኛችሁ? በአካል ተጫወታችሁ? መንገድ ላይ አብራችሁ ሄዳችሁ? ምን ሆነ? አብረን ከቤት እየመጣ እየተደበቀን ነው የኔ ቤተሰቦች ደግሞ በጣም ቁጥጥር፣ መውጣት አንችልም። እንደ ልብ እንትን ማለት አይቻልም። በጥንቃቄ ነበረ የምንገናኘው እና ያው ትምህርት ቤት ይመጣል፣ እዛ እንገናኛለን። ስንት ጊዜ የቆያችሁ? ከደብዳቤው ከእሽታው በኋላ አንድ ሁለት ወር፣ ሶስት ወር ከዛ ሄደ። የት ሄዳችሁ? ተዘለቀ? ምን አረጋችሁ? አደባባይ መቼ ነው የወጣችሁት? እየተደበቅን እሷ እንዳለችው ትምህርት ቤት ውስጥ እንገናኛለን ግን በጣም ኃይለኛ የሆኑ የትምህርት ቤት ዲሬክተር ነበሩ። አይተውን፣ አለካ፣ በጣም የሚደንቀው እሱ ነው። አይተውን ኖሮ ጠሩን ቢሯቸው። የሚጋረፉ ሰው ናቸው፣ ኃይለኛ ሰው ናቸው። ምንድን ነው የምታረጉት? አየኋችሁ አሉን። በጣም ክልክል ነው። ሊገርፉንም አሰቡ። የለም እንደሱ አይደለም፣ ስናድግ እንጋባለን በሚል መንፈስ ተነጋግረን ተስማምተን ነው፣ እሱን ነው የምንጨዋወተው። መንፈሳቸው ተመለሰና እግዚአብሔርም ረዳን መሰለኝ። ዱላው ቀረና ጥሩ ነው እንግዲህ እግዚአብሔር ይርዳችሁ አሉን እና ተውን። የሚገርመው እኒህን ሰውዬ ባለፈው አመት ዋሽንግተን ዲሲ ለስፖርቱ እና አንዳንድ ስብሰባዎች ሄጄ አገኘኋቸው ከሀምሳ ሶስት ሀምሳ ሁለት አመት በኋላ ፊታውራሪ ተብለው ፊታውራሪ መኮንን ዶሪ ነበሩ ያኔ ዲሬክተር አሁን በቅርቡም እዚህ ፕሮግራም ነበራቸው ዋሽንግተን ውስጥ እሺ አዎ እሳቸውን አገኘኋቸውና ገረመኝ ነገርኋቸው እንደው አንገቴን አቅፈው አለቀሱ አለቀሱ አሁንም ይደውሉልኛል እንደ ዘመድ ነን እና ከዛ በኋላ ተለያየን። እኔም ወደ ዩኒቨርሲቲ አካባቢ ሄድኩኝ፣ እሷም ስትማር ተለያየን። እና ጋብቻው እንዴት እንደሚፈጸም እንዳንለያያል አንድ ጊዜ ሲኒማ ቤት ሄደን አምሽተን አረፈድን ቆየን እና ወደ ቤት ስትሄድ ሰዎቹ ያልተለመደ ሰዓት ስለቆየች ወላጆቿ ወጥተው በር ላይ ሲጠብቋት ደንግጣ ተመልሳ መጣች ወደ እኔ የት ልድረስ አባቴ ይገለኛል አለችኝ እኔ ቤት መጣች እኔ ደግሞ እፈራለሁ ራሴ አክስቴ ናቸው የሚያሳድጉኝ ምን እመልሳለሁ ቤት የለኝም መድረሻ የለኝም የት ልውሰዳት ሀይለኛነቷን አቃለሁ ራሷን ትገላለች እች ልጅ ብዬ ፈራሁ እና አንድ መወዳቸው በጣም ትልቅ ሰው የሚያስተናግዱኝ ሰው ነበሩ እዛ ወስጄ ባኮ ዚ ያሳድሩልኝ አልኳት አደረች እዛ እና ሰዎቹ ፍለጋ ያዙ። ከእኔ ጋር ትወጣ ትገባ እንደነበረ እህቶቿ እዛ ትምህርት ቤቷ ስለነበሩ ስለሚያውቁ ነገሩ። እኔ አክስቴ ቤት የሚያሳድጉኝ ቤት ሄደው ልጃችንን፣ ልጃችሁ ይዟ ጠፍቷል ና ውለዱ አሏቸው። እነሱም የእኛም ልጅ ጠፍቷል፣ ልጃችሁ ወስዳለች፣ አምጡ ልጃችን ይዛሉ ተፋጠጡጠጥቀው እነሱም ይፈልጉኛል፣ የት እንዳለው ለቅቄ ሄጃለሁ። ከዛ በኋላ እንግዲህ ምን እናድርግ፣ መከራ ሆነ፣ ጭንቀት ሆነ። በየአውቶቡሱ፣ በየቦታው ዘመድ አዝማዱ ብዙ ቤተሰብ አለ የእሷ ተበተኑና ይፈልጉን ጀመር። የለም ወደ ሀገራችን ና የሀገር የጀሽ ሄዳለዋል። በምን እንሄድ? አውቶቡስ ሁሉ ይፈተሻል። ምናልባት ፎቶግራፋችን ተበትኖ ይሆን ብለን ፈራን። አሁን በዚህ ጊዜ የተገኘልኝ አቶ ተስፋዬ ነው። ጓደኛዬ፣ የቅርብ ጓደኛዬ አማካሬ። ነገርኩት። በጭነት መኪና አምልጡ አለ። አቶ ተስፋዬ ገንዘብ አመጣ፣ አውቶቡስ ፈለገ። ጭነቱ ውስጥ መቀመጫ ብጤ ተፈጠረና ተሸፍነን ወደ ጎጃም ተጓዝ ስለዚህ ወደ ባላገር፣ ወደ ተራራው፣ ወደ ላይ፣ ወደ ጮቄ ትኖር ስለነበረ ብዙ ፈተና ካየን በኋላ ደረስን። ስንደርስ በደስታ በጭብጨባ ልጄ ቆንጆ ልጅ ዞልኝ መጣች መጣ ብላ ተቀበለችን። እናቴ እና ዘመድ አዝማት መክሮ መልሰው ይዘውን መጥተው ይቅርታ ተጠይቆ ሁለታችንም ወደ የትምህርታችን ተመለስ። ይቅርታ አደረጉልን። እሷን ቤቷ አገባች። እኔ ግን አክስቴን አስቀይማለሁ ብዬ እኒያ ሰውዬ ቤት ቀረሁ። እንግዲህ ከዚህ በኋላ ትንሽ ቆይቶ ዋጋዬ አንድ ቀን ከተፍ አለች። እዛ እኔ የምኖርበት እኒያ ሽማግሌ ያስጠጉን ቤት ምንድነው ስላት፣ እኔ እንግዲህ ብቻዬን አልኖርም አብረን መኖር አለብን አለች። ኦ እንዴ በጣም ግሩም ነው። አሁን ተጨነቀች ነፍሴ። በጣም በጣም ደነገርኩ፣ ተጨነቅኩ። እንግዲህ አዎ፣ ወሰንኩኝ። አብረን መኖር አለብን ቃል ገብተናል፣ ስናድግ እንጋባለን ብለናል። አድገናል በእድሜ ሥራ ፈለግኩ፣ አገኘሁ። ተያይዘን ውልቅ ቃል ጠፋንባቸው። እነሱ ሜት እንዳለች ጠፋች። እኔ ማክስታ ያውቁን ሁለተኛ ጊዜ ለሁለተኛ ጊዜ ጠፋችሁ። ጠፋን ቀረን ያው እስከ ሀምሳ ዓመት ዘለቀ። በጣም ድንቅ ነው። ትዳሩ የዘለቀ ሆኗል። አሁን እግዚአብሔር ስጥልኝ። አቶ ዘለቀ ከበደ፣ ወይዘሮ ዋጋ ከበደ ልምዳችሁን፣ የትዳር ተሞክሯችሁን ብቻ ሳይሆን በእውነት ትምህርት ነው የሰጣችሁት ለአድማጮቻችን፣ በተለይም ለወጣቱና እንዲህ ነው እንግዲህ እንዲህ ነው ጋር ብቻ እንላለን። በእውነቱ እግዚአብሔር ያክብርልኝ፣ ዜር ያክብርልኝ ይላለሁ። ሁለታችሁንም እግዚአብሔር ይስጥልን። እናመሰግናለን። That's አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። የዛሬ እንግዳዬ ሲበዛ የሥራ፣ የንባብ፣ የትርጉምና የጽሑፍ ሰው ነው። ደፋር፣ ቀጥተኛ፣ ግልጽና ፊት ለፊት ነው ንግግሩ ሁሉ። ጨዋታ ያውቃል። አይኖቹ ከንባብ ጣቶቹ ከጽሑፍ ከሲጋራ አይለዩ። ቤት ውስጥ ያለው ላይብረሪ አንድ መለስተኛ የትምህርት ተቋም ቤተ መጽሐፍት ያክላል። ከበድ ያለውን የንባብ መነጽሩን ቶሎ ቶሎ መጥረግ ይወዳል። ድምፁ ጎርናና ከመሆኑ የተነሳ ድንገት ሲሰሙት ያስደነግጣል። ወንበሩ ላይ ከተቀመጠ የሚነሳው ከሥራ የመውጫ ሰዓት ሲደርስ ብቻ ነው። እንደኛ ከቢሮ ቢሮ አይዘዋወርም፣ አይወድም። ጆሮው፣ አፍንጫው፣ ጣቶቹ፣ እጆቹና መላ ሰውነቱ ፀጉር ብቻ ናቸው። ደራሲ በዓሉ ግርማ መጥረቢያ የሚለው አይነት አፍንጫ፣ ጥሩ ቁመና። ሻይ ወይም ማኪያቶ ሲጠጣ አይታይም። ከትኩስ ነገር ቡና ነፍሱ ነው። የስኒ አያያዝ ያሳምራል። እንግዳ ኖረም አልኖረም የሚያዘው ቡና ከአንድ በላይ ነው። አንድ ስኒ ቡና በሀያ አምስት ሳንቲም በሚሸጥበት ጊዜ አልፎ አልፎ ሰዎች ቢሮው ሲመጡ ቀድሞ ያዘዘውን ቡና ጋብዞ ትንሽ ይጫወታል። በቀን ለቡና ብቻ እስከ አምስት ብር ያወጣል። ያን ጊዜ የአምስት ብር እንግዲህ ክትፎ ያበላ ነበር። በአጠቃላይ ጠጪ አይደለም። ከጠጣም ታዲያ ውስኪ ነው። ያነሰም ሆነ ልኩን ያውቃልና ከዛ ያነሰም ሆነ የበለጠ አይከፍልም። ይህን ያህል ጠጥተሃል ካሉትም አይቀበልም። ከአብራኩ የተከፈሉ ልጆች አልነበሩትም። የሚያሳድጋቸውና የሚያስተምራቸው ልጆች ግን ነበሩት። እንደ ጉድ በወቅቱ ይተችበት የነበረው አንበሳ ያሳድግ ስለነበረ ነው። ማህበራዊ ኑሮን ያውቅበታል። ከሰፈሩ ሰዎች ጋራ ይግባባል። ነዋሪዎቹ የእሱም ትብብር ባለበት ኦልድ ኤርፖርት አካባቢ በርግብ መናፈሻ ያስታውሱታል። ለመሆኑ ይህ ሁሉ የተነገረለት ሰው ማን ነው? የአባቱ ስም ሁለት አንድ አይነት ፊደሎች ናቸው። ኩኩ፣ ሉሉ፣ ዙዙ፣ ሊሊ፣ ዛዛ፣ ሚሚ፣ ጫጫ፣ ኑኑ እና ማን ይመስላችኋል? ታዋቂው ጋዜጠኛ ጳውሎስ ኞኞ ነው። የዛሬ እንግዳዬ ደረጀ ትዕዛዙ ስለ ጳውሎስ አንድ መጽሐፍ ጽፏል። በዚህ መጽሐፉ ዙሪያ አነጋግሬዋለሁ። በቅድሚያ ግን ምን አነሳሳህ ነበር ያልኩት እኔ መነሻዬ በእርግጥ ልጅ ሳለው አኗኗሪ በጳውሎስ መንደር ውስጥ ነበረ ና ቀደም ባሉት ዘመናት ጳውሎስን እንዲህ በአካል የማየት እድሉ ነበረኝ እና ካደኩም በኋላ እንደዚሁ ስለ ጳውሎስ አንዳንድ ታሪኮችን ማንበብ ስችል በጣም ነው በታሪኩ የተመሰጥኩት በስራዎቹ የተመሰጥኩት። በኋላም እንደው አዲስ አበባ አዲስ አበባ ዩኒቨርሲቲ ነው አሁን የሚባለው። ቀደም ባለው ጊዜ በኢትዮጵያ መገናኛ ብዙኃን ኢንስቲትዩት ተማሪ ነበርኩ የጋዜጠኝነት ትምህርትና ና ያን ጊዜ መመረቂያ ጽሁፌን በዲፕሎም ደረጃ መመረቂያ ጽሁፍን ሰራ ነበር ና ስለ እሱ ታሪክ ነበር የጻፍኩት እና ያቺ መነሻ ሆነች ለመጽሐፉ። በኋላም እንደዚህ በጋዜጠኝነት ውስጥ ስገባ ስለ እሱ ታሪክ፣ ስለ እሱ መጽሐፍ፣ ስለ እሱ ጋዜጦች ላይ የሚጽፋቸውን አንዳንድ አርቲክሎች የተለያዩ ነገሮች ሳነብስ ስሰማ ታሪኩ በቃ በመጽሐፍ አለበት የሚል ነገር በውስጥ የመጣ አነሳሴ እንደዛ ነው። ግን ስለ ጳውሎስ በእርግጥም ቀደም ያሉ በሱ ዘመን የነበሩ ሰዎች በኋላም የነበሩ ሰዎች ቢጽፉት መልካም ይሆን ነበር ብዬ ነው ነ የማስበው ምክንያቱም ጳውሎስን ከኔ የተሻለ ያብታል ስለ ስራዎቹም ስለ ባህሪውም በብዙ መልኩ ከኔ የተሻለ ስራ ይሰራሉ ብዬ ነበረ። ግን እግዚአብሔር ደግሞ እንግዲህ እኔ እንድጽፍ ሆነ መሰለኝ። እኔ የጻፍኩትኝ ግን ቀደም ባሉ ዘመናት ስለ ጳውሎስ በእኔ በር ይጻፋል በእኔ አንደበት ይነገራል የሚል እምነት አልነበረኝም። በኋላ ግን ሆነ እግዚአብሔር ፈቀደ መሰለኝ። እንግዲህ እንደዚህ ነው ከደረጀ ትእዛዙ ጋር ያደረግነው ውይይት ሰፋ ያለ ነው። የጳውሎስን ስራዎች በተመለከተ በሚቀጥለው ፕሮግራማችን አንስተን እንጨዋወታለን። ለዛሬ አሉላና አዲሱ አበቃሁ። ደህና ሁኑ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ ለምሽቱ ያልነውን በዚሁ ልንቋጭ ነው። አሁን የቀረን አሁን የመሰናበቻ ዜማ ነው። ጉድ ፈላ እያለች ተወዳጇ ድምፃዊት ጂጂ እጅጋየሁ ሺባባው በምትጫወትልን ስልት እስከ ማጠቃለያ ዜና እናደርሳችኋለን። Le baiser አድማጮች ከመሰናበታችን በፊት ማጠቃለያ ዜና። ቡሩንዲ ውስጥ የፕሬዚደንቱ የፒየር ንኩሩዚዛ የቅርብ አማካሪ የነበሩ ጀነራል መገደላቸው ፍርሃትና ውዥንብር ፈጥሯል ተባለ። የጦር ሰራዊት ጀነራል አዶልፊ ሽሪሜሪማና ዋና ከተማዋ ቡጁምቡራ ውስጥ መኪናቸው በሮኬት ተመቶ የሞቱት በዛሬ ዕለት መሆኑ ነው የተዘገበው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሀገራቸውና የግብጽን ግንኙነት ታላቅነት እንዲሁም ግብጽ በመካከለኛው ምስራቅ ያላትን ስፍራ አጉልተው ተናገሩ። ሚኒስትር ኬሪ ይህን የተናገሩት ዛሬ እሁድ ከግብፁ አቻቸው ሳሜ ሹክሪ ጋር በተገናኙበት ስብሰባ ላይ መሆኑ ታውቋል። ከግብፁ ፕሬዚደንት አብደልፋታ ኤልሲሲም ጋር ይገናኛሉ። የግብፁ ፍርድ ቤት የታገደውን ሙስሊም ወንድማማችነት ቡድን በመደገፍ የተከሰሱትና የተበየነባቸውን ሶስት የአልጀዚራ ጋዜጠኞች ድጋሚ የፍርድ ሂደት እንደገና ለሌላ ጊዜ እንደቀጠረው ተሰማ። አድማጮች፣ ያለን ማጠቃለያ ዜና ይኸው ነው። የአሜሪካ ድምፅ ራዲዮ አማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን አራት ሰዓት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይልሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናበሪያችን ቴሌላይም ቤት ጋር የራዲዮ ሙጼት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነን የአሁኑን በዚህ የተሰናበትን ሰላም ተናደሩ።